ጋቢና ቪኦኤ። ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ የግንቦት ሰባት ከፍተኛ አመራሮችን ከእስር የፈታው የኢትዮጵያ መንግስት በዚህ ድርጅት እንዲሁም በኦነግና ኦብነግ ላይ በፓርላማ ያስተላለፈውን የአሸባሪነት ፍረጃ አላነሳም። ቀጣዩ የፖለቲካ ሂደት ምን ሊሆን እንደሚችልም ግልጽ አይደለም ሲሉ የተቃዋሚው የኦፌኮ መሪ ዶክተር መረራ ጉዲና ተናገሩ። ኦነግም የመጀመሪያ ጊዜ አይደለም። ምናልባት ይህን ያክል በተወሰነ ደረጃ ሄደው ግንቦት ሰባት ጋር አዲስ ሊሆን ይችላል፣ ግን ከሌሎቹ ጋር አዲስ አይደለም። ስለዚህ ከዚህ በፊትም በተደጋጋሚ እዛ ደርሶ ወደ ኋላ ይሄዳል። በጉዳዩ ላይ ሰፋ ያለ ዘገባ ይዘናል። ቀጣዩ ደግሞ በአውሮፓ ለትምህርት የተላኩ ኢትዮጵያውያን መምህራንና ተማሪዎች የገጠማቸውን ፈተና ይሆናል። ገና ከመጣን ጀምሮ እስካሁን ድረስ ምንም መፍትሄ አላገኘንም። በተመሳሳይ ችግር እያለፍን ያለ ነው። እዚህ የመጡት ሁለት ዓመት የኖሩት ልጆች ከኢትዮጵያ ገዝተው በመጡት ሱሪ ነው። ሁለት ዓመት ያሉት እኛ ኢትዮጵያ ብንኖር እኮ አትሊስት ሱሪ መቀየሪያ አናጣም። ከተማሪዎቹ የሰማ ነው። ችግራቸውን ለመረዳት የኢትዮጵያ ትምህርት ሚኒስቴር ወደ ስፍራው ወኪሎች ልኮ ቢያጣራም ምላሽ አልሰጠንም ይላሉ። የትምህርት ሚኒስቴር ባለስልጣናት የሚከተለው ምላሽ ሰጥተዋል። ትምህርት ሚኒስቴር ጥያቄ ያቀርባል። ጠቅላይ ሚኒስትር ቤት፣ ጠቅላይ ሚኒስትር ቤት በጀት እንዲያዝ ለፋይናንስ ማ ለገንዘብ ሚኒስቴር ያሳውቃል። ገንዘብ ሚኒስቴር አሁ በጀት እያለው፣ ስለዚህ ለተማሪዎቹ ከዚህም ጊዜ ጀምሮ ገንዘብ ይላክላቸው ብሎ መስቀል ያስፈልጋልም ተማሪዎቹ እንደሚሉት ይሄ እስኪወሰን ድረስ ሱሪያችን አለቀ እያሉ ነው። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ካሉት የምሽቱ ዜናዎች ጋር ተመልሰን መጥተናል። ዚምባብዌ እንደ አውሮፓውያን አቆጣጠር በመጪው ሐምሌ 30 ቀን ሀገር አቀፍ ምርጫዎች ታካሂዳለች። ምርጫው ታዲያ የበርካታ ዓመታት ፕሬዚዳንቷ የነበሩት ሮበርት ሙጋቤ ባለፈው ህዳር ከስልጣን ከተወገዱ ወዲህ የመጀመሪያ ይሆናል። የአሁኑ ፕሬዚዳንት ኤመርሰን ሞንዋንጋ ባወጡት መግለጫ ሐምሌ 30 ቀን ፕሬዚዳንቱ፣ የብሔራዊ ምክር ቤት አባላት፣ የምርጫ አማካሪዎች የሚመርጡበት ዕለት ይሆናል ማለታቸው ተጠቅሷል። በምርጫው የሚስተር ሙጋቢ ምክትል የነበሩት የሰባ አምስት ዓመቱ ምንዋንጋም ለረጅም ጊዜ ስልጣን ላይ የቆየው ዛኑ ፒኤፍ ፓርቲን ወክለው የዋና ተቃዋሚ ፓርቲ የዴሞክራሲው ለውጥ ንቅናቄ መሪ ኔልሰን ቻሚሳ ጋር ይወያያሉ። ዩናይትድ ስቴትስ ከሀገር የሚገቡ እቃዎች ላይ የገዘፈ ቀረጥ ለመጣል ያላትን እቅድ ስራ ላይ ካዋለች አጸፋውን እመልሳለሁ ስትል ቻይና አስጠነቀቀች። ከቻይና የሚገቡ ከፍ ያለ የኢንዱስትሪ ቴክኖሎጂ ይዘት ባላቸው ዕቃዎች ውስጥ 50 ቢሊዮን ዶላር ሱ ላይ የ25 ከመቶ ቀረጥ ለማስከፈል እቅድ እንዳለው የፕሬዚዳንት ትራምፕ አስተዳደር ትናንት ባወጣው መግለጫ አስታውቋል። ይህ እርምጃ የሚወሰደው ቻይና በቴክኖሎጂ ልውውጥ፣ በአይምሮ ውጤት ባለቤትነት፣ በአዲስ እውቀት ፈጠራ ረገድ በምትከተለው አሰራር ምክንያት ነው ሲል የትራምፕ አስተዳደር አስታውቋል። በአፍጋኒስታን ዋና ከተማ ካቡል በሀገር አስተዳደር ሚኒስቴር ደጃፍ ዛሬ ረቡዕ በደረሰ ጥቃት አንድ የሀገሪቱ ፖሊስ መገደሉ ተገለጸ። ቦምብ የተጠመደበት መኪና በሚኒስቴር መስሪያ ቤቱ ግቢ ደጃፍ ላይ የሚገኘውን የጸጥታ ፍተሻ ቦታ ጥሶ ከገባ በኋላ ታጣቂዎች ግቢውን ሲወሩ የጥበቃ አባላት ተኩስ ከፍተው መልሰዋቸዋል የሚኒስትሩ ቃል አቀባይ እንዳሉት በጥቃቱ አምስት ሰዎች ቆስለዋል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን ባይኖርም ታሊባን ካቡል ውስጥ በዩናይትድ ስቴትስ በሚደገፈው መንግስት ላይ ጥቃት እፈጽማለሁ ብሎ ሲዝት መቆየቱ ይታወሳል። በስተመጨረሻ ዩክሬን ዋና ከተማ ኪየቭ ውስጥ በታጣቂ ጥይት ተገደለ የተባለው የክሬምሊን ነቃፊ ሩሲያዊ ጋዜጠኛ አርካዲ ባብቼንኮ በሕይወት መኖሩን የዩክሬን የደህንነት አገልግሎት ኃላፊ ተናገሩ። ጋዜጠኛው ትናንት ማክሰኞ ኪየቭ በሚገኝ ሕንፃ ላይ ባለ መኖሪያ ቤቱ ተገደለ ሲሉ ያስታወቁት የዩክሬን ባለስልጣናት ነበሩ። አድማጮች ለምሽቶ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን ጋቢና ቪኦኤ ለትስ ክሮስ ባውንደሪስ ቱጌዘር ወደ ቀዳሚው ዘገባችን ስናልፍ የግንቦት ሰባት ከፍተኛ አመራሮችን ከእስር የፈታው የኢትዮጵያ መንግስት በዚህ ድርጅት እንደዚሁም በኦነግና ኦብነግ ላይ በፓርላማ ያስተላለፈውን የአሸባሪነት ፍረጃ አላነሳም። ቀጣዩ የፖለቲካ ሂደት ምን ሊሆን እንደሚችል ግልጽ አይደለም ይለናል እስክንድር ፍሬው ከአዲስ አበባ በላከው ዘገባ። ካለፈው ጥር ጀምሮ የፖለቲካ መሪዎችን ጋዜጠኞችንና ሌሎች ታሳሪዎችን መፍታት የጀመረው የኢትዮጵያ መንግስት ከሀገር ውስጥ ድርጅቶች ተነስቶ የውጮቹንም ጉዳይ እየተመለከተ ነው። እነሆ እስካሁን በሺዎች የሚቆጠሩ ዜጎች ከእስር ተፈተዋል። በአገር ውስጥ ከሚንቀሳቀሰው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በውጭ ሀገር እስከሚንቀሳቀሰው የግንቦት ሰባት አመራር አባል አቶ አንዳርጋቸው ጽጌ ድረስ ያሉት ከቃሊቲ እስር ቤት ወጥተዋል። ማስረጃና መረጃ ለማሰባሰብ በሂደት ላይ በነበረ የሽብር መዝገብ ተካተው የነበሩት የግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ክስም ተቋርጧል። መንግስት የአሸባሪ ሚዲያ በሚል በተደጋጋሚ ሲጠቅሳቸው የቆዩትና በዚሁ የሽብር መዝገብ ተካተው የነበሩት ኢሳትና ኦኤምኤን ክስም እንደዚሁ ተቋርጧል። የኦሮሞ ሚዲያ ኔትወርክ ኦኤምኤን ስራ አስኪያጅ አቶ ጃዋር መሐመድም ክሳቸው ከተቋረጠው መካከል ናቸው። በተለይ የግንቦት ሰባት የኦብነግና የኦነግ ጉዳይ ግን ከፍርድ ቤት ጋር ብቻ የተያያዘ አይደለም። እነዚህ ድርጅቶች በኢትዮጵያ ፓርላማን በአሸባሪነት ተፈርጀዋል። ሰሞኑን ይፋ የተደረገውን ይቅርታና ክስ ማቋረጥ ተከትሎ ይህ ፍረጃ ሊነሳ ስለመቻሉ ግን እየታየ ፍንጭ የለም። የፌዴራል ጠቅላይ አቃቤ ሕግም ፍረጃውን ለማንሳት እንቅስቃሴ ስለመኖሩ መረጃ እንደሌለውን ያስታወቀው ይህ የመንግስትና የፓርላማው ስልጣን ነው ብለዋል። የፌዴራል ጠቅላይ አቃቤ ሕግ ቃል አቀባይ አቶ ተስፋዬ አለም ነው። በመንግስት ከታመነበት ሽብርን ጨምሮ የተለያዩ ጉዳዮች ሊታዩ እንደሚችሉ የይቅርታ መመሪያው እንደሚፈቅድ ቃል አቀባዩ አስታውሰዋል። አቶ አንዳርጋቸው የተፈቱትም በዚህ መመሪያ መሰረት ነው ብለዋል። እናም ሶስቱን የፖለቲካ ድርጅቶች በሽብርተኝነት የፈረጀው የፓርላማ ውሳኔ ስለመነሳቱ ግልጽ የሆነ ምልክት የለም። በተለይ የአዲሱ ጠቅላይ ሚኒስትር ጥረቶች ተስፋ ሰጪ መሆናቸውን የሚገልጹት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና አሳታፊ ለሆነ ብሔራዊ እርቅ ስለመነሳታቸው ግን ግልጽ አይደለም ይላሉ። ሀገሪቷ እጅግ በጣም ወሳኝ የሆነ መስቀለኛ መንገድ ላይ ናት። አዲሱ ጠቅላይ ሚኒስትር በተግባር የተባላላቅ ናጋሪ ሆን እየሞኮረ ያለው እስረኞችን የመፍታቱ ነው። ከጥሩ ንግግር ቀጥሎ ያለው እሱ ነው። ብዙ ነገሮች ይቀራሉ። ለምሳሌ ብሔራዊ እርቅ ወይም መግባባት የሚባለው ሁሉም ፖለቲካ ኃይሎች እያጠቃለለ ነው ወይ ገና ያልተመለሰ ጥያቄ ነው። አጀንዳ ተይዞ ንግግር ድርድር ተጀምራል ወይ እኔ እስከማውቁ ድረስ አልተጀመረም። መጀመሪያ ሁሉን የሚያጠቃልል ብሔራዊ እርቅ መንገድ እና መግባባት መንገድ ተይዞ አላልተያዘም መልስ ያላገኘ ነው። ዶክተር ምራ እንግዲህ የግንቦት ሰባት ከፍተኛ አመራር አባል አቶ አንዳርጋቸው ጽጌት እንዲፈቱ መወሰኑ ሶስት ፓርቲዎች ኢትዮጵያ ውስጥ የኢትዮጵያ ፓርቲዎች ማለት ነው፣ ግንቦት ሰባት ኦነግና ኦብነግ በአሸባሪነት መፈረጃቸው ይታወቃል። በኢትዮጵያ ፓርላማ እነዛን ሁሉ እንደገና እስከ ማየት ውሳኔውን በአሸባሪነት የመፈረጁን ጭምር እና ፓርቲዎቹ ሀገር ውስጥ ገብተው እንዲንቀሳቀሱ እስከ ማስቻል እንድምታ ያለው ነው። ለእርስዎ ሲሰሙት ይሄንን ነው ወይስ አንድን የፖለቲካ መሪ የመፍታት ብቻ ነው? እኔ ባዛ መሀል ነው አንድ የፖለቲካ መሪ መፍታት ብቻ ነው ብሎ መውሰዱም አሁን ባለው ሁኔታ አቶ አናርጋቸውም ብቻ ሳይሆን ብዙዎቻችን ተፈትናል። በጎ ጅምር ነው ምንም ጥያቄ የለውም። ነገር ግን ከዚህ ያለፈ ለመሄዱ ያስቸግራ ነው። ለምሳሌ አን ፖለቲካ ድርጅቶችን አነሳ። ብዙ ጊዜ የኢትዮጵያ መንግስት ሲቸገር ከኦነግ ጋር ድርድር ይጀምራል። እስከ አውሮፓ እስከ ምን ድረስ እየሄደ ኖርዌይ ትዝለኛል። እዚህ ጀርመኒ፣ አንዳንድ ቦታዎች ሄድና ይደራደራል ከዛ መሠረት እንትኑ ወሳኝ ነጥብ ሲነሳ ወይ መሳሪያ አስቀምጣችሁ ግቡ ወይ ሕገ መንግስቱን በአደባባይ ተቀብለናል ብላችሁ አውዣችሁ ካልመጣችሁ የሚል ቅድመ ሁኔታዎችን ያነሳና በዛው ድርድሩ ይፈርሳል። አንድ ጊዜ አይደለም ከዛ በላይ ማለት ነው። ኦብናግ የሚባለው ብዙ የኦጋዴን ነጻ አውጭ ግንባር ጋር ብዙ ጊዜ በምስጢርም በግልጽም ድርድሮ ሲካሄዱ ነበር ከዛ በኋላ እንደ መጨረሻ ላይ ኦብነግ ባለሥልጣን ከኬንያ ተጠልፎ ተወሰደብን ብሎ ው ያሉ ነው ከተስማሙ በኋላ ማለት ነው። አንዳንዶቹ መቶ ኢትዮጵያ ሆቴልም ከተስተናገዱን ትንጋሉ በኋላ እንደገና ደግሞ ሲፈርሲ ነው የምናየው ከኬንያ ድረስ መጣልፎን ትኔማክ እንደራደር ብሎ ተደራድሮም የተወሰነ ውሳኔ ላይም ደርሰናል ከተባለ ደግሞ ያም እንደገና መልሶ ይፈርሳል። ስለዚህ ኦበነግም የኦነግም የመጀመሪያ ጊዜ አይደለም። ምናልባት ይህን ያክል በተወሰነ ደረጃ ሄዶ ግንቦት ሰባት ጋር አዲስ ሊሆን ይችላል፣ ግን ከሌሎቹ ጋር አዲስ አይደለም። ስለዚህ ከዚህ በፊትም በተደጋጋሚ እዛ ደርሶ ወደኋላ ይሄዳል። ወደ ኋላ ለመልሰውት ዶክተር መረራ የኢህአዴግ ስራ አስፈጻሚ ኮሚቴ ከታህሳስ 3 ቀን ጀምሮ ለ17 ቀናት ከተሰበሰበ በኋላ ነው መጀመሪያ የፖለቲካ መሪዎችን ጨምሮ ሌሎችን እስረኞች ለመፍታት የወሰነው። እርስዎ ያ ውሳኔ እዚህ ደረጃ ይደርሳል ብሎ ገምተው ነበር? ለምሳሌ ከዛ ውሳኔ በኋላ እንግዲህ በሺዎች የሚቆጠሩ ናቸው የተፈቱት። ይሄው አሁን የግንቦት ሰባት ከፍተኛ አመራር ላይ ደርሰዋል መፍታቱ። እርግጥ የሚቀሩ አሉ ብለዋል። እርስዎ በርካታ ነው ወይስ የአዲሱ ጠቅላይ ሚኒስትር ተጨማሪ ግፊት ተነሳሽነት ነው፣ ሌሎች በርካቶች እንዲፈቱ ያደረገው በእርስዎ እምነት የቱ ላይ ነው ሚዛኑ? እኔ ሁለቱም ሊሆን ይችላል። ጠቅላይ ሚኒስትሩ እንግዲህ የሚናገራቸው ነገሮች ወደ ስራ ለመተርጎም ጥረት ማድረጉ እንዳለ መገመት ይቻላል፣ ከሚናገራቸው ከሚሞክራቸው ነገሮች። ነገር ግን የህዝብም ተራ ሰው ጨምሮ የፖለቲካ ኃይሎች ብቻ ሳይሆኑ ኢህአደግ የተናገረውን ኢህአደግ መሪዎች የተናገሩ ስራ ላይ ካላዋሉ የሚለው የአንድ ሰው የጥቂት ሰዎች የጥቂት ፖለቲካ ቡዶች ሲሉ በአጠቃላይ ህዝቡ እንኳን ተራው ዜጋ በኢትዮጵያ ሚዲያ እንኳን ሲጠየቅ እንግዲህ ስራ ላይ ካዋሉ ወደ ስራ ከለወጡ የሚለው እንደ መጽሐፍ ቅዱስ ወይም እንደ ቁራን ይደጋገማል። ስለዚህ ዝም ብሎ አንዳንድ ነገሮችን አድርጎ ማለፉ አስቸጋሪ ስለሆነ ምናልባትም አንዳንድ አካባቢዎች እንደ ኦሮሚያ አይነቱ ለምሳሌ ምንም ጥያቄ የለውም እና በቀለ ገርባ ከኔ የኋላ ቀርቷል። አንድ ወር አካባቢ በፍጥነት ወደ እንትን ማድረግ የሄዱት አመፅ እንደገና ተቀስቂሶ መንገድ ተዘግቶ ብዙ ችግሮች ከተፈጠሩ በኋላ በፍጥነት በይቅርታ ካልሆነ ሲሉ የነበረው ወደ እነሱንም እና አንዱ አለምንም ያለ ቅርታ ወደ መፍታቱ ሄደው ስለዚህ ውስጥም ውጭም ግፊት ሊኖር ይችላል የሚል ግምት አለኝ። አንድ ነገር ግን አንዳርጋቸው አይነቱ ይፈታሉ የሚል ግን ስጋት ነበረኝ፣ አልዋሽም። ምክንያቱም ታውቁ እንደሆን የነበረው ጠቅላይ ዓቃቤ ህግ ሲናገር ይፈታሉ ከተባሉ በኋላ ክራቴራዎች የወጡ ይመስላሉ መስፈርቶች ነበር። አዎ፣ መስፈርቶች ብሎ እንዲህ ያደረገ እንዲህ ያደረገ ብሎ በተለይ አንዷ ለአንድ አርጋቸው አይነቱ የወጣች ትመስለኝ ነበር በተረጋጋሚ ህገ መንግስታዊ ስርዓቱን ለመናድ የሞከረ ሰው አይጨምር የሚል ነበረችበት። ትዝ ይላችሁ እንደሆነ ያ በግልጽ ቋንቋ እኔ ለአንዳርጋቸው እሱን ለማቆየት ለማስቀረት የወጣ መስፈርት ተብሎ ነው እየተሰማኝ፣ እንደዛ ብዬ ነው በግምት የወሰድኩኝ። ስለዚህ እንደ አንዳርጋቸው ድረስ መድረሱ ማድረጉ እውነትም ትንሽ ከጠበቅነው በላ ሄደዋል። ግን አሁንም ደግሞ ህዝቡ የሚጠይቀ ሙሉ መልስ የለም። ሙሉ አልተመለሰም። አሁንም ቢሆን እስረኞች አንድም ሁለትም ይሁን ከዛ በላይ አሁንም በሺዎች ያሉ የፖለቲካ እስረኞች እንዲፈቱ ህዝቡ ይፈልጋል፣ ይጠይቃል፣ እየጠየቄ ነው። ኢህአደግም ምንል ለአዲሱ በተለይ አዲሱ ጠቅላይ ሚኒስትር የሚሻለው በነካ እጃቸው ይህም ቢገላገሉት ይሻላል። ተጨማሪ እስረኞች እኮ እየመጡ ነው። ምን ጥያቄ የለም። አንዳንድ ቦታዎች እናያለን። እዚህ በኮማንድ ፖስቱ በምንም ከዛም አልፎ ግድያዎችም ለምሳሌ አሉ ብዙ ቦታዎች ማለት ነው። ስለዚህ እነዚህን እስረኞች በሁለት ወር ፈተን እጨርሳለን ከተባለ በኋላ በአምስት ወር እኔ ከተፈታው አምስት ወር እየሆነኝ ነው፣ እንዳውም አልፎኛል። በአምስት ወር ውስጥም በሁለት ወር ቃል የገባው ያደግ ፈቶ ያደግ መሪዎቹ ማለት ነው። በአምስት ወርም ፈቶ መጨረስ አልቻሉ። ይሄ በጣም የተወሳሰበ ምን የሆነ እንትን የሆነ ችግር ኖሯቸው አይደለም። ለምሳሌ አሁን ቅድም ያልኩኝ ይሄ ማነው ከፍ ያለው ተፈራው የሚባለው ልጅ ማንም እዚህ ዛ ያለው እስረኛም ማነው የእስረኛ ጠባቂዎችን በሙሉ ያውቁታል። አካል ጉዳተኛ ስለሆኑ ማለት ነው። አካል ጉዳተኛ ስለሆኑ ሲታመሙ ምን ሲሆኑ እንትን ሲሆኑ ኦነግ ተጠረጥረው ታሰሩ ያሏቸው ነው ሚነግሩኛ። ስንት ዓመት ነው የታሰሩት? እሳቸው እንደሰማሁ ከአስራ ሁለት ዓመት ያለ ነው በቃሊቲ ማለት ነው። በቃሊቲ ሌሎች በአጠቃላይ እስር ቤት ማዕከላዊም ነበር። በተለያየ መጨረሻ ቃሊቲ። አሁን እንደዚህ ሲታይ ምንድን ነው የማጣት ጥያቄ ያን አክል ደግሞ ብዙ የተወሳሰበ ችግር ኖሮ አይመስለኝም። ግን ከልብ አንዳንድ አካባቢ ያሉትን እስረኞች ምናልባትም ኦሮሞ አካባቢ ያሉ እስረኞችን በተፈለገው መንገድ ለመፍታት መንግስት የተቸገረበት ይመስላል። በእኔ ግምት ግን እነዚህ አይነቶቹን ጨምሮ ብሔራዊ እርቅ ካለ ብሔራዊ እርቅ ነው፣ ብሔራዊ መግባባት ከተባለ ብሔራዊ መግባባት ነው። በሁለት ማንነት መጫወት ለመንግስት አይጠቅመው። ይህንን ተገላግሎ ወደ ሌሎች ጉዳዮች ቢሄድ ይሻለዋል። መገላገል ማለት ምን ማለት ነው? ፈቅቶ በመጨረስ ምን በማድረግ በአጠቃላይ ምህረት ማወጅ ነው። ጠቅላይ ሚኒስትሩ የሚችለው በፖለቲካ ጉዳይ የታሰሩ በፖለቲካ ጉዳይ ፖለቲካ እስረኛ ማለት ያደግ ይጨንቀዋል። ፖለቲካ እስረኛ አለኝ ብሎ ማለት ይጨንቀዋል። ዞሮ ዞሮ በዚህም ሆነ በዚህ በፖለቲካ ጉዳይ በፖለቲካ ነክ የታሰሩ ግለሰቦች የድርጅት አባሎች የሆኑ አልሆኑ፣ ወደ ብሔራዊ መግባባት ቃል የገቡት በዛ መሰረት ስለሆነ ያንን አጠቃላይ ምሕረት ቢያደርጉ ይገላገላሉ። ማንቀረ ማን ተፈታ ማን እንደዚህ የሆነ በየጊዜው አንድ ጥያቄ ሲፈታ ሌላ ጥያቄ ይዞ ህዝቡ እንትንላል። ከዛ ሁሉ ጭቅጭቅ ዞሮ ዞሮ ጉዳዩ የፖለቲካ እስረኛ ነው። ፖለቲካ ጉዳይ የታሰሩ ናቸው። በተለያየ መንገድ የመብት ጥያቄ ጠይቆ የታሰሩ ናቸው። አንድ የሚገላገሉ ይሻላል ማለት ነው። ለአያደግም ለራሱ ማሰራር። ዶክተር መረራ ወደ ሌላ ርዕስ ለመልሰውት ከዚሁም ጋር ይገናኛል። እርግጥ የቀድሞ የኦነግ የአሁኑ የኦሮሞ ዴሞክራሲያዊ ግንባር ሊቀመንበር አቶ ሌንጮ ለታ፣ ምክትላቸው አቶ ዲማ ነገው፣ ሌሎችም አዲስ አበባ ገብተዋል። እንዴት አዩት? መጀመሪያ የእናንተን የእርስዎን የግሎትና የፓርቲዎትን አስተያየት በዚህ ላይ ይንገሩኝና ወደ ሌላ ጥያቄ እሄዳለሁ። ወደ ሌላ ጥያቄ ብትሄድ ይሻላል። አንድ ነገር ብቻ ሊነገር መቶ ጠይቆናል። እዚህ ቢሮ መጥቶ ጠይቆናል። ሰላምታ ሰላምታ መተው ነበር። ሌንጮውም፣ ሌሎችም፣ ሌሎች ሶስት ተባሎች አራት ልማራች መጥቶ ሰላም ብሎናል፣ ጠይቆናል። ከዚያ ያለፈ ምንም የተሰራ ነገር የለም። እና ከዚ ያለፈ ከዚ ያለፈ ደግሞ አስተያየት ለመስጠት አልፈልግም፣ ድርጅታችንም አይፈልግም። እንግዲህ አስተያየት አንሰጥም ስትሉ ከዛ በኋላ ከዛ ባለፈ ግንኙነት ውስጥ አይደለንም ያለ ነው እያሉኝ ነው። ሌሎች የተደረጉ ውይይቶች አብሮ ከመስራት አንጻር ሊሆን ይችላል። በአጠቃላይ የሉም። እነሱም ገና እንደነገሩን አካባቢውን እያጠኑ ነው እያዩ ነው። እኛም እዛ የሚያደርስ ነገር እና ዝግጅት የለንም። ዞሮ ዞሮ ሰላም ብሎናል። ከዚህ ያለፈ ስምምነት፣ ንግግር፣ ውይይት እናም አቶ አንዳርጋቸው ቢፈቱም የዶክተር ብርሃኑ ክስ ቢቋረጥም ቀጣዩ የኢትዮጵያ የፖለቲካ አቅጣጫ ግልጽ አይደለም። አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር እንደገለጹትም ከዚህ በኋላ የሚኖረውን የክንውኖች ቅደም ተከተል ማወቅ አይቻልም። እርሳቸው እንደሚሉት የኦነግ ኦብነግና ግንቦት ሰባት በሽብርተኝነት መፈረጅ ጉዳይ በቀጣይ የሚደረግ ድርድር አካል ሊሆን ይችላል። ከድርድሩ በፊትም ግን ውሳኔ ሊሰጥበት ይችላል ይላሉ። የፌዴራል ጠቅላይ አቃቢ ሕግ ለአሜሪካ ድምፅ እንደገለጸው ደግሞ ክስ በማቋረጥና ይቅርታ በማድረግ እስረኞችን የመፍታቱ ጉዳይ ይቀጥላል። ይህ የአንድ ጀንበር ስራ አይደለም ያሉት የዚህ ተቋም ቃል አቀባይ አቶ ተስፋ ዓለም ነው። ከዚህ በኋላም ጉዳያቸው በየደረጃው እየተጣራ የሚፈቱ ዜጎች እንደሚኖሩ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በሃንጋሪ የከፍተኛ ነጻ ትምህርት እድል አግኝተው ትምህርታቸውን በመከታተል ላይ የሚገኙ 28 ተማሪዎች የኢትዮጵያ መንግስት ለምግብና ለተለያዩ ወጪዎች መሸፈኛ የሚልክላቸውን ገንዘብ ወጫቸውን መሸፈን እንዳልቻልና በከፍተኛ ችግር ላይ እንደሚገኙ ከዚህ ቀደም መዘገባችን ይታወሳል። የተማሪዎችን ችግር ለመረዳት ወደ ሃንጋሪ የተጓዙት የኢትዮጵያ ትምህርት ሚኒስቴር ተወካዮች የተማሪዎቹን ችግሮች ተመልክተው የተመለከተው አካል ውሳኔውን እንዲያሳውቁ እንዳሳወቁም ገልጸዋል። ተማሪዎቹ እስከ ዛሬ ለችግሮቻቸው መፍትሄ እንዳላገኙና በተስፋ መቁረጥ ውስጥ እንደሚገኙ ተናግረዋል። መስታወት አረጋው ዝርዝሩን ይዛለች። ለከፍተኛ ትምህርት በሀንጋሪ የሚገኙት 17 የማስተርስ ዲግሪና 12 የፒኤችዲ ተማሪዎች ሙሉ የትምህርት ወጪና የማደሪያ ክፍል ወጪ የሚሸፈነው በሀንጋሪ መንግስት አማካኝነት ነው። ለምግብና ለተለያዩ የትምህርት ቁሳቁሶች እንዲሁም ለመጓጓዣ የሚያወጡትን ለመሸፈን 150 ዩሮ በኢትዮጵያ ትምህርት ሚኒስቴር አማካኝነት እንደሚሰጣቸው ነው ተማሪዎቹ የገለጹልን። ነገር ግን ይህ ገንዘብ ወጪያቸውን መሸፈን እንዳልቻለና በችግር ላይ እንደሚገኙ ተማሪዎቹ ገልጸውልናል። ዘላለም ሀጎስ በኢንጂነሪንግ የማስተርስ ዲግሪ ትምህርቱን በሀንጋሪ በመከታተል ላይ ይገኛል። ለጥያቄዎቻችን አሁንም ምላሽ አላገኘንም ይላል። ምን አይነት የኑሮ ሁኔታ ላይ እንዳለ፣ ምን ችግር እንዳለ በሰፊው ለአንድ ሳምንት ያህል ጥናት አካሂደው ነው የተመለሱት። ከተመለሱ በኋላ ግን እስካሁን ድረስ ምን አይነት መፍትሄ ነው የሚገባው የሚለውን ምንም አይነት ሶሉሽን ማግኘት አልቻለንም። እስካሁንም ቀድሞ ለሁለት አመታት ያህል ገና ከመጣን ጀምሮ እስካሁን ድረስ ምንም መፍትሄ አላገኘንም። በተመሳሳይ ችግር እያለፍን ያለ ነው። አየናቸው ኃይሉ በኢንጂነሪንግ የመጀመሪያ አመት የማስተርስ ዲግሪ ተማሪ ነው። የመንግስት ተወካዮች ችግሮቻችንን ለመታዘብ መምጣታቸው ለጊዜው እፎይታን ቢሰጠንም ከተጋረጠብን ችግር አንጻር የውሳኔው ጊዜ በጣም ረዝሞብናል በማለት ይናገራል። አምና የተጀመረ ጉዳይ ነው ሲቀጥል እስካሁን እየተጓተተ የመጣው አንዱ ሪዝን የነሱ ነው። ኢቨን እነዚህ ሰዎች ወደ ሀንጋሪ ሲመጡ ኦረዲ አመቱ ማለቁን ያውቃሉ። ለምን ላኳቸው? እኛ ያለንበትን ሁኔታ በጣም ከባድ እንደሆነ የሚያውቁ አይተዋል። ስለዚህ የሚያውቁ ከሆነ እኛ ስለ በጀት አመት አይደለም ምናስበው፣ እኛ በልቶ ስለማደር እና ተምሮ የመጣንበትን አላማ ስለማሳካት ነው እያሰብን ያለ ነው የበጀት አመት ነው አይ፣ ነው ትልቅ የመንግስት ቢሮ ነው፣ በበጀት ነው የሚንቀሳቀሰው። ግን እኛ እዚህ ጋር አባውት ሰርቫይቫል ነው እየኖርን ያለ ነው። ስለዚህ እኔ ስለ በጀት ወር ስለሌላ ሀገር ከኛ የባሰም ሁኔታ ውስጥ ሊኖሩ ይችላል። ግን እንደ መንግስት እንደ ዜጋ እኛ ከዩኒቨርሲቲ መምህር ተብለን ተወዳድረን አልፈን ነው የመጣ ነው። እዚህ መተን ግን የምንኖርበት ኢትዮጵያ ውስጥ በቃ በጣም አይሮ ነው። በምን እንደማስረዳሽ፣ በጣም የወረደ ላይፍ ነው እየኖርን ያለ ነው። እዚህ መተን፣ የተሻለ ነገር ፍለጋ መተን፣ እንዲህ የወረደ ላይፍ ላይ መኖር የለብንም። እዚህ የመጡት ሁለት አመት የኖሩት ልጆች ከኢትዮጵያ ገዝተው በመጡት ሱሪ ነው ሁለት አመት ያሉት። እኛ ኢትዮጵያ ብንኖር እኮ አትሊስት ሱሪ መቀየሪያ አናጣም። እኔ ለምሳሌ ልንገርሽ፣ አስራ አንድ ኮርስ ነው በሴሚስተር የወሰድኩት። አምስቱን ቀን አምስቱንም ቀን ጠዋት ማታ እማራለሁ እስከ ሁለት ሰዓት ድረስ ምማረው ደግሞ አንድ አንድ ቦታ አይደለም። ማሮ ነው እንግዲህ፣ የሌላ ሀገር አላውቅም። እንዲ የተለያየ ሶስት ካምፓስ ነው ያለው። ሶስት ካምፓስ ነው አንዱ ጋር ተምረሽ ላይ ሰላሳ ደቂቃ ተሰጥቶች አንዱ ጋር ነው የምትሄጁ። ያለው በቃ ቀኑን ሙሉ እንደዛ ተምረስ መት ምንም ኦልሞስት በቃ አንድ ስለ ትምህርቱ ይታሰባል። ሁለት ምን ሰርቼ ነው እንደ ሌላው ላይ ወጥተን ከሾፕ ገዝተን ምንበላው አይነት ሁኔታ ውስጥ አይደለም ያለ ነው። አቶ ምትኩ በሬቻ በትምህርት ሚኒስቴር የውጭ ግንኙነትና የትምህርት እድል ኃላፊ ናቸው። በሀንጋሪ ትምህርታቸውን በመከታተል ላይ የሚገኙት ተማሪዎች የሚገኙበትን ሁኔታ ለመከታተል ወደ ሀንጋሪ ከተላኩት የትምህርት ሚኒስቴር ተወካዮች መካከል አንዱ ናቸው። ሀንጋሪ ላይ ያሉ ተማሪዎች ብቻ አይደሉም ከዚህ ከድጎማ ማለት ከኑሮ መደጎሚያ ጋር በተያያዘ ጥያቄ እያነሱ ያሉት ሌሎችም አገር ያሉ ተማሪዎች አሉ። ኢንዶኔዥያ ያሉን፣ ህንድም፣ ኮሪያም ያሉ ተማሪዎች አሉ። እነሱም ተመሳሳይ ጥያቄ ስላነሱ እኛ ብሄድ ነው ደረጃ ሌሎች ሌላም ቲም ሌሎች ሀገሮች ላይ ሄዶ በተለይ ህንድ ላይ ሄዶ ከተማሪዎች የተነሳውን የመኖሪያ ድጎማ ጥያቄ አይቶ ልክ እኛ እንዳቀረብ ነው ሪፖርት እንዲያቀርብ በሚኒስትሩ ታዟል። ስለዚህ አሁን እየታሰበ ያለው እኛም የሰማ ነው ሪፖርታችንን ካቀረብን በኋላ ለሀንጋሪ ተማሪዎች ብቻ የድጎማ ጥያቄ ጠቅላይ ሚኒስትር ጽሕፈት ቤት ከምናስፈቅድ ሌሎችም ሀገሮች ላይ ተማሪዎች ያነሱትን አጠቃላይ ጥያቄ ጥናት መሰረት አድርገን ብናቀርብና ከሚቀጥለው ዓመት ማለትም በሁለት ሺህ አስራ አንድ የትምህርት ዘመን ላይ ድጎማ ብናደርግ ይሻላል የሚል ነው የተነሳው አሁን። ተከልክለዋል፣ ማለት አይደለም ለምን የዚህ የሁለት ሺ አስር አመተ ምህረት አልተሰጠንም፣ አልተከፈለንም። በተለይ ዘንድሮ ብራጀት የሚያደርጉ ተማሪዎች አሉ። ምናልባት ከአንድ ወር ከሁለት ወር በኋላ እነሱ ላይ መድረስ ባለመቻሉ ካልሆነ በስተቀር የሚቀጥለው አመት ላይ በትምህርት ላይ የሚገኙ ተማሪዎች ግን ያው በትምህርት ሚኒስቴር የሚወሰነው የድጎማ ገንዘብ ግን ያገኛሉ ብዬ አምናለሁ። በዚሁ በሀንጋሪ የፒኤችዲ ኢትዮጵያውያን ተማሪዎች በገንዘብ ምክንያት የተለያዩ ችግሮች ላይ እንደወደቁ ነገ ተቸግረውን ነበር ተቸግረዋል ብለን የመጨረሻ ውሳኔ ላይ ደረስ ነው። በማስተርስ ፕሮግራም የተላኩት ተማሪዎች የሚሰጣቸው ገንዘብ አነስተኛ መሆን ነው። ፒኤችዲ ተማሪዎች በኮንፈረንስ ሲሄዱ በጀት እንዲያዝላቸው ፕሮፖዛል ቀርቦ መጽደቁም ነው የነገሩን። ስለዚህ አሁን እያሳሰበን ያለን የፒኤችዲ ተማሪዎች ሳይሆኑ በሁለተኛ ዲግሪ ለማስተርስ ፕሮግራም የሄዱ ተማሪዎች የሚሰጣቸው ገንዘብ ትንሽ በመሆኑ እዛ ያለውን የኑሮ ሁኔታ ሊቋቋሙ እንደማይችሉ የእኛ ሪፖርት ያመላክታል። ስለዚህ ማገዝ ካለብን የማስተርስ ፕሮግራም ተማሪዎች እርግጥ አናግዝም አይደለም የፒ ኤች ዲ ተማሪዎችን ሁለቱንም ልናግዝ በምንችልበት መልኩ ነው ሪፖርቱ የቀረበው ስለዚህ አሁን በተማሪዎቹ ምናልባት ወደ እናንተ የተመለሰው ጥያቄ እንደሚመስለኝ በዘንድሮ አመት ወደኋላ ከሀምሌ አንድ ጀምሮ በአቅቴ እንዲኖረን ይገባል የሚል ሀሳብ ነበራቸው እኛም ይሆናል ብለን አስበን ነበር ግን ዞሮ ዞሮ እኛ ያሰብነው ሳይሆን አመራሩ ደግሞ ሀገሪቷ የገንዘብ አቅም ከሌሎችም አካባቢ የተነሱትን የተማሪዎች ጥያቄ አብሮ ለመመለስ በመፈለግ ሌላ የቲም ሌላ አገር ልኮ የዛ ቲም ሪፖርት እንቀርቧል። ለዚህ እርግጠኛ ነኝ ከሚቀጥለው አመት ጀምሮ ግን በትምህርት ላይ የሚገኙ ተማሪዎች ለተማሪዎች ድጋፍ የሚሰጥ ይመስለኛል። ተማሪዎቹ እንግዲህ መፍትሄው እንደዘገየባቸው ነው የሚናገሩት። በጀትን የሚጠየቀው አመቱ ከመግባቱ በፊት ነው። መሀል ላይ ምናልባት የተረፈ ገንዘብ ካለ ወደዚህ ማስተላለፍ የሚቻል ከሆነ ብለን ነው እኛም የሞከር ነው እንጂ የእነዚህ ልጆች ጉዳይ እኮ ሳይሆን አሁን ወደ ግንቦት አካባቢ ነው፣ ግንቦትና ሰኔ መጭ ሰኔ ሰላሳ ነው የሁለት ሺህ አስር የበጀት ዓመት የሚያልቀው። ስለዚህ አሁን በጀት የምንጠይቀው አንደኛ በጀቱ ቀለል አይደለም። ጠቅላይ ሚኒስትር ጽሕፈት ቤት ሄዶ ተፈቅዶ ገንዘብ ሚኒስቴር ገንዘብ እንዳለ ያረጋግጠው ከዛ ይሁንታ ሲያገኝ ነው ለተማሪዎቹ ድጎማ ገንዘብ ይላት የሚባለው። እና እነዚህ ፕሮሲጀሮች መጠበቅ የግድ ነው። ልጆቹ ያልገባቸው ወዲያውኑ ውሳኔ የሚሰጥበት ውሳኔው የትምህርት ሚኒስቴር ብቻ እንደሆነም ያስባሉ ይመስለኛል። ስለዚህ ውሳኔው የሶስት አካል ነው። ትምህርት ሚኒስቴር ጥያቄ ያቀርባል ለጠቅላይ ሚኒስትር ጽፈት ቤት። ጠቅላይ ሚኒስትር ጽፈት ቤት በጀትን ብያዝ ለፋይናንስ ማነ ለገንዘብ ሚኒስቴር ያሳውቃል። ገንዘብ ሚኒስቴር ዋ በጀት ይያለው ስለዚህ ለተማሪዎቹ ከዚህ ጊዜ ጀምሮ ገንዘብ ይላክላቸው ብሎ መስቀድ ያስፈልጋልን። ይሄን ለማድረግ ያው ጊዜ ወስዷል። ከዚህ ቀደም በኢትዮጵያ ትምህርት ሚኒስቴር አማካኝነት የውጭ ሀገር የከፍተኛ የትምህርት እድሎችን ያገኙ ኢትዮጵያውያን ላሉባቸው ፈተናዎች መፍትሄ እንደተሰጠና በቅርቡም በሀንጋሪ የሚገኙ ተማሪዎች ለችግሮቻቸው እልባት ያገኛሉ ብለው ተስፋ እንደሚያደርጉ በትምህርት ሚኒስቴር የውጭ ግንኙነትና የትምህርት እድል ኃላፊ አቶ ምትኩ በሬቻ በመጨረሻ ገልጸውልናል።

የዜናችን ስራ መዘገብ ነበረ፣ ስራችን የዜና ኢኮኖሚ፣ የስፖርታችን ወሬ ስለ ፍቅር ብቻ ይሆን ነበር ዛሬ። ዜና፣ ዜና፣ ሰበር ዜና፣ ስለ ፍቅር ብቻ እናወራ። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ይህንን ዜማ ደግሞ የመረጠልን ዲጄ ፋትሶል ቤን ዜማ ላሰማ ይላል። እናመሰግነዋለን። ፌስቡክ አት አማሪክ ላይ አስተያየቶቻቸውን ስጡን። ሀሽታግ ጋቢና ቪኦኤ በመጠቀም ሁልጊዜ አስተያየቶቻቸውን ስጡን፣ ና አድርሱን። ስናስተናግዳችሁ ያመሸ ነው ደግሞ እኔ ጽዮን ግርማና፣ እኔ ደግሞ ሄኖክ ሰማግዜነኝ ሞክቢል ያበረሆነው ዝግጅታችንን በቴክኒክ የመራው መልካም ምሽት

ዜናውና አርዕስተ ዜናችን ሰላም መዘግብ ነበረ ስራችን። የዜና ኢኮኖሚ የስፖርታችን ወሬ ስለ ፍቅር ብቻ ይሆን ነበር። ዛ ዜና፣ ዜና፣ ሰበር ዜና ስለ ፍቅር ብቻ ነራ። ሰላም፣ ሰላም፣ ሁሌም ሰላም በምላችን ይስፈንባለም።